ጥያቄ 24 አንድ ሰው ሲያስነጥሰው ምንድን ነው የሚለው? መልስ አልሐምዱሊላህ። ያኔ ወንድሙ ወይም ባልንጀራው የርሐሙከላህ፣ አላህ ይዘንልህ ይለዋል። እንዲህ ካለው እርሱም መልሶ የህዲኩምላህ ወዩስሊሕ ባለኩም ይላል። ትርጉሙም አላህ ይምራችሁ ጉዳያችሁንም ያስተካክልላችሁ ማለት ነው። ቡኻሪ ዘግበውታል።